አዱ ሰም ቅድስት ስላስየ ረወተይትናነ አጽነነ ሰማየ ሰማያት መጻወ አደረ ውስተ ከርሠ ድንግል ወኮነ ሰባ ከማነ ዘእንበለ አጢአት ማይቲታ ወተወልደ በቤተልሔም በከመ ሰበኩ ነቢያት አዳነና وبيزوانا وسينا هزوان زي اغوص علي